በኤርትራና በኢትዮጵያ ምስራቃዊ አዋሳኝ የደባይ ሲማ ቡሬ እና በሰሜን የሰርሓ ዛላምበሳ መገናኛ ኬላዎች የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚደንት ኢሳያስ አፈወርቂ ዛሬ ከፍተዋል። ጠቅላይ ሚኒስትር አብይ አህመድ ሁለቱም መተላለፊያዎች ከከፈቱ በኋላ ቦሌ ዓለም አቀፍ አውሮፕላን ጣቢያ እንደደረሱ መግለጫ ሰጥተዋል። ዘገባውን ጽዮን ግድማት አቅርበዋለች። ከሥነ ሥርዓቱ መልስ ዛሬ በቦሌ ዓለም አቀፍ አውሮፕላን ጣቢያ ለጋዜጠኞች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ከፍተኛ ስሜት የተቀላቀለበት መሆኑን ገልጸዋል። የእኛና የኤርትራ ሰራዊት ተቃቅፎ የጨፈሩበት ያለቀሱበት፣ የሁለቱ ሀገር ባንዲራ በክብር የተውለበለቡበት እጅግ በጣም ደስ የሚል ጊዜ ነበረን። እዚያ ጨርሰን ወደ ዛላንበሳ በመሄድ ዛላንበሳ አካባቢ የ በኤርትራ በኩል ያሉ የሮብ ህዝቦች እና በኢትዮጵያ በኩል ያሉ የሮብ ህዝቦች እንደዚሁም በሁለቱም በኩል ያሉት የትግራይ ህዝቦች የኢትዮጵያና የኤርትራ ሰራዊት ሁለታችንም ባለንበት እንዲሁ ተመሳሳይ አዲሱን አመት የመቀበልና የአውቶብስ ትራንስፖርቱን በይፋ የመጀመር ስራ ተሰርቷል። የሁለቱ አገሮች መሪዎች ቀደም ብሎ የዛሬውን የዘመን መለወጫ በዓል በጋራ ለማክበርና ላለፉት ሀያ ዓመታት ለይተዋቸው የቆዩትን አጥሮችንም ለማፍረስ ተስማምተው እንደነበር ጠቅላይ ሚኒስትር አብይ ጨምረው ተናግረዋል። ዛሬ ድንበር አካባቢ የነበረውን ምሽግ አፍርሰን በጋራ ዳስትለን በጋራ አዲስ ዓመት ተቀብለናል። እንግዲህ ዓላማው ሰላም ምን ያክል ጉልበት እንዳለው ከንግግር ባለፈ በተግባር ማየት ይችላል ዛሬ ህጻናት፣ አሮጊቶች፣ ወታደሮች አማርኛ የማይሰሙ ትግረኛ የማይሰሙ ሰዎች በደስታ ምን ያክል እንዳነቡ ስናይ ሰላምን ሰው ለምንድን ነው ጠልቶ ወደ ጦርነት የሚገባው የሚል ጥያቄ እንድናነሳ ያደርጋል። ሁለተኛው አዲስ አመት ስንቀበል አዲስ ተስፋ ስላለ ሰላምና ተስፋን ደርቦ መቀበል ቀጥሎ የሚጠብቀን ስራ አጋዥ ስለሚሆን በዓሉን በጋራ ማክበር አስፈልጓል። የኢትዮጵያና የኤርትራ ወታደሮች የነበሩበት ሁኔታ እጅግ አሳዛኝ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ። እጅግ የሚያሳዝን ነው። የሁለቱ ሀገር ወታደሮች ለአመታት በምሽግ ውስጥ ከፍተኛ ሙቀት ባለበት ምሽግ ውስጥ ተቀምጠዋል። ወንድሞቻችን ናቸው። እኛ አዲስ አበባ ሆነ እንደምናስበው አይደለም። በጣም ጠቁረዋል፣ በጣም ከስተዋል፣ በጣም በሚያሳዝን ሁኔታ ነው ያሉት። ከእድሜያቸው በላይ አርጅተዋል። ይህ የሆነበት ዋናው ምክንያት የባንዲራ ክብር ነው። የሁለቱ ባንዲራ እኩል ሲውለበለቡ ስናይና ሁለቱን ባንዲራ ከጦርነት ውጭ ከጸቦች ከጥላቻዎች በፍቅርና በሰላም እኩል እንዲሁ ለወለው ማድረግ የሚያስችል ብቃትና ሞራል እያለ በተቃርኖ የተሰራው ስራ አሳዛኝ ነው ከሀያ አመታት በፊት የተካሄደው የኢትዮጵያና የኤርትራ ጦርነት እንዳይደገም ትምህርት የምንወስድበትም ነው ብለዋል ጠቅላይ ሚኒስትሩ ድጋሚ ለጦርነት መነሳሳ መሆን የለብንም ከኤርትራ ይሁን ከሶማሌ ሚሆን ከሱዳን የሚሆን እርስ በርሳችን የሚሆን ሰው ለመግደል የምንበረታ መሆን የለብንም ልንበረታ የሚገባው እውቀታችን ጉልበታችንን ሰብሰብ አድርገን የሚራብ ሕዝብ በማገዝ ነው። በመረዳትና ና ራስ በመቀየር ነው። ይህን በሁለቱም ወገን ያሉ መሪዎች የተሳተፉ ሰዎች ያዩት ይመስለኛል። በግሌ በቀጣይ ልንሰራ የምናስበው የሰላም የልማትና ና የዲሞክራሲ ስራ መሰረት እንዲይዝና ሰላምን ከፍ አድርገን እንድናስብ ከሰላም ውጭ ልማት እንደሌለ ሰላምና ልማት የሚባለው ደግሞ ለሕዝብ እንደሆነ ሰላምና ልማት ስናረጋግጥ ህዝብ ተጠቃሚ የማይሆን ከሆነ ያን ማረጋገጥ ደግሞ የሚቻለው በትብብር ብቻ ነው፣ በመደመር ብቻ ነው። ሰላምና ልማት ለህዝብ ካልዋለ ህዝብ ለሚጠቀምበት ነገር በትብብር ካልሆነ ማረጋገጥ አይቻልም። የኢትዮጵያ መከላከያ ሰራዊት ኤርትራን በሚያዋስነው ድንበር ላይ የነበረውን ውጥረት የተሞላው የጦርነት ስሜት አርግቦ ወደ ካምፖቹ በመሰብሰብ የሚያገግምበት ጊዜ ይሆናል ብለዋል። የኤርትራ ሰራዊትም ተመሳሳይ እርምጃ እንደሚወስድ ተናግረዋል። በተጨማሪም በኢትዮጵያ በኩል ሰራዊቱ ሙሉ በሙሉ ራሱን እስከሚያደራጅ የአካባቢውን ገበሬን በማገዝ የልማት ስራ ላይ እንደሚሳተፍ ገልጸዋል። ከዚያም የመከላከያ ሰራዊቱን ብቃት ለማሟላት እንደገና የማዋቀርና ዘመናዊ የማድረግ ስራ እንደሚሰራም አስምረውበታል። በኢትዮጵያና ኤርትራ ድንበር ዛላምበሳ አካባቢ ላይ የሁለቱ ሀገሮች ህዝቦች አዲስ ዓመትን በጋራ አክብረዋል። ለሀያ ዓመታት ተለያይተው የነበሩ ቤተሰቦችም በዛሬ ዕለት ተገናኝተዋል። በበዓሉ ላይ በሺዎች የሚቆጠሩ የሁለቱ ሀገሮች ህዝቦች ተገኝተዋል። የመቀሌ ዘጋቢያችን ሙሉጌታ አጽብሃ የሚከተለውን ዘገባ አድርሶናል። አዲስ ዓመት 2011 በዓል ለዛላንበሳ አካባቢያው ህዝብ እንዳለፉት 20 ዓመታት አልነበረችም። ለ20 ዓመታት ያህል ህዝቡ ሰልችቶት የነበረውን የጥይት ድምፅና ስጋት አሁን የለም። የሰላምና የእርቅ ድምፅ ሲሰማን ያዋለው ከወንድሞቹ ከኤርትራውያን ጋር አብሮ አዲስ ዓመትን አክብሯል። የኤርትራ ፕሬዚደንት አቶ ኢሳያስ አፈወርቂ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ሌሎች ከፍተኛ ባለስልጣናት በተገኙበት እንዲሁም ከኤርትራ ወገን በሺዎች የሚቆጠሩ ህዝቦች መከላከያ ሰራዊትም በተገኘበት በዓሉን አክብረዋል። በበዓሉ ለመሳተፍ የመጡ የሁለቱ ሀገራት መሪዎች የኢትዮጵያና የኤርትራ ብሔራዊ መዝሙር ከተዘመረ በኋላ መልእክት ሳያስተላልፉ በመጡበት ሄሊኮፕተር ነው የተመለሱት። መሪዎቹ በኤርትራ ሰርሃ በተባለው መንደርም ሂደው ከነዋሪዎች ጋር በበዓሉም ተሳታፊ ሆነዋል። ዮናስ ፍስሀዬ የዛላንበሳ ከተማ ነዋሪ ነው። ቤተሰቦቼ ሁሉም ተገናኝተናል። በጣም ደስ ይላል። ማለት በእንባ ነው የገለጽ ናፍቆታችን ፍቅራችን ያው የነበረውን ሁሉም እንትን ናፍቆታችን በእንባችን ነው የገለጽ ነው አክስቴ ያገኘውኝ አጎቴ እንዲሁም የአክስቴ ልጆችም በጣም ብዙ ነው ያገኙኝ። አጎቴና አክስቴ አሁን እዚህ ገለባ ስለሆኑ፣ ገለባ ደግሞ የገለባ መሬት ረግጠህ ነው ዛላንበሳ የምትገባው። ፊት ለፊት ነው ደግሞ የእነሱ መጨረሻ፣ ወደ ዛላንበሳ የቀረበ ቤት የእነሱ ናቸው። እኛ ደግሞ ዛላንበሳ እስካለን ድረስ ፊት ለፊት እንተያይ ነበር። አሁን ለምሳሌ የአጎቴ ልጅ ሙቶ እየተቀበረ ያለ በአይናችን በቃ ቁመን እያነባን ነበርን፣ ሄደን ግን መቅበር አልቻልንም። እነሱም ደግሞ ያዩን ነበርን ነው። እንደ እሱ አይነት ሀዘን አይቼና ሰምቼ አላቅም። ወንድምህ ከጎን ሲለይም እንደ እሱ አታዝንም። ምክንያቱም ቀብርም አልሄድንም፣ ኢቭን ለቅሶአችን አብረን ስላላሳልፍን በጣም ስሜቱ በጣም የከፋ ነው። የሁለቱም ህዝብ እዚህ ደቡብ አካባቢ ያለው ማለት ነው፣ ድንበር ላይ ያለውን ሁሉም አስተሳሰሙ በጣም ተጎድተዋል። ከአሁን በኋላ ይህንን ሰላም መጥተውማ በቃ ከማንም በላይ መስራትም ያውቃል መስራትም ይችላል ከአሁን በኋላ አብሮ በኢኮኖሚም በማህበራዊ በባህልም የተሳሰረ ነው አብሮም እንደሚያድግ ና በጣም አስተሳሰቡም በጣም እንደሚያድግ እርግጠኛ ነኝ ፊዮሪ ፈቃዱ የተባለች ከሰንዓፈ ኤርትራ የመጣች ደግሞ ከ24 ዓመታት በኋላ ከእናቷና ከእህት ወንድሞቿ ጋር በመገናኘቷ መደሰቷን ትገልጻለች። ከእናቴ ጋር ከወንድሞቼ እህቶቼ ጋር ነው የተገናኘት። ለ24 ዓመት ሙሉ ደግሞ ተለያይተን ነበር፣ በዚህ በኤርትራ ጉዳይ ማለት ነው። አሁን ደግሞ በሰላም ተገናኝተናል። ለ20 ዓመታት ተለያይተው የነበሩ ቤተሰቦች ሲገናኙም በደስታ አምባ እየተራጩ ነበር። ቄስ ክፍል አይከበደ ደግሞ የዘላም በሳ ከተማ ነዋሪ ናቸው። አዲስ ዓመት የእውነትም አዲስ ሆኗል ይላሉ። ችግራችን አብረን ልንፈታ እየቻል ግን ማደሎ ማዶ መርዶ እንኳን ቢሆን መርዶ፣ በጀርመን በአሜሪካ በሳውድ አረቢያ በሶስተኛ ሀገር ነው የሚመጣ የክልል ሙተዋል ወይ፣ ሰርግ ቢሆንም በሱዳን አድርገው ነው የሚመጡ እኛም በሱዳን ነው ከሄድን ስለዚህ፣ የዛሬው አዲስ ዓመት ለየት ያለ ሁለት ህዝብ ብለን ልባችን ግን አንድ ነው በምን ተአምር ልትለየው የማትችል ህዝብ ነው። በባህልም በቋንቋም በትውልድም። ስለዚህ ይህ ሁለት ለሀያ አመታት ተለያይቶ የነበረ ዛሬ አብረን ስንውል አመት በዓሉ ጽዋ ስንቀምስ እኔም እስከ ሰራ ሰራ ህጄ ከንስ ጋር ቁጭ ብዬ ተጫውቼ መጥቻለሁ። በጣም ለየት ያለ አዲስ አመት ነው። ዛሬ እንግዲህ የጀመርነውን ሰላም ይቀጥልልን ነው የምንለው። የኢትዮጵያ ድንበር ተሻግሬ ሰርሃ የተባለ መንደርም ሂጃለም። ህዝቡ በደስታና በፍቅር ተቃቅፎ ናፍቆቱን ሲወጣ አይቻሉም። አደቀየህ ኤርትራ የሚኖሩ አቶ ዮሐንስም ይህንንም የሰላም ሂደት ተጠናክሮ እንዲቀጥል በተስፋ ጠይቋል። በጣም ደስ ይላል። እኛም ከድሮ ጠንብቀው የነበርንና ነው መግለጫ የሌለው ደስታ ነው እና ሁለቱ ህዝብ እዚህ ተደማምሮ ሁሉም ተቃቅፎ ስታዩ በጣም ደስ ይላል እና ከዚህ በላይ የሚሰጠው መግለጫ ያለኝ መጀመሪያ ግንኙነታችን ነው። ከዛም ቀጥሎ ከዚህ የበለጠ ግንኙነት እንዲያደርግልን ባለሙሉ ተስፋ ነኝ። ይሆናል ደግሞ የበለጠ ሁሉም ይህንን ግንኙነት ጠብቆ ቆየ ነውና ከዚህም የበለጠ እንዲሆን ባለሙሉ ተስፋ ነኝ። በጉዜ በዘላንበሳ ወደ ዓዲግራት መስመር የኤርትራ መኪኖች ከዘላንበሳ ወደ መስመርም የኢትዮጵያ መኪኖች ሲመላለሱ አይቻሉም። ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃ መቐለ ነኝ።